በተባበሩት መንግስታት ድርጅት ስምምነት ምዕራፍ ሰባት ስር የተላለፈው ውሳኔ 2317 በአስር የምክር ቤቱ አባል ሀገራት የድጋፍ ድምፅ ነው የጸናው። ቀሪዎቹ አምስቱ ማለትም አንጎላ፣ ቻይና፣ ግብፅ፣ የሩሲያ ፌዴሬሽን እና ቬንዙዌላ ደግሞ ድምፀ ተአቅቦ መርጠዋል። በሶማሊያ ጣልቃ ገብታለች በሚል በኤርትራ ላይ የተጣለው የጦር መሳሪያ ማዕቀብን ለማራዘም በቂ መረጃ የለም የምትለው ቻይና ማዕቀቡ እንዲነሳ ግፊት ብታደርግም እንዲቀጥል ምክር ቤቱ ወስኗል። በአስመራ ላይ የመሳሪያ ማዕቀቡ የመቀጠሉ አስፈላጊነት ሲገለጽም በተለይ በየመን ጦርነት ውስጥ ባላት ሚናና የጅቡቲን የጦር ምርኮኞች በተመለከተ መሆኑን አጽንኦት ሰጥቷል። የጸጥታው ምክር ቤት በሶማሊያም ላይ ጥሎት የቆየውን የጦር መሳሪያ ማዕቀብ ለአንድ ዓመት አራዝሟል። የተራዘመው የጦር መሳሪያ ማዕቀብ በአፍሪቃ ቀንድ አሁን በሚታየው ወቅታዊ ሁኔታ ላይ ምን ለውጥ ሊያስከትል ይችላል? ፕሪቶሪያ፣ ደቡብ አፍሪቃ የሚገኘው የጸጥታ ጥናት ተቋም ኃላፊ ያኪ ሲሊ የምክር ቤቱ እርምጃ ከኤርትራ በኩል ለውጥ ካልታየ ያን ያህል የሚያስከትለው ነገር እንደማይኖር ይናገራሉ። የጦር መሳሪያ እገዳው የተራዘመው በኤርትራና በሶማሊያ ላይ ነው። የጸጥታው ምክር ቤት አልሸባብ ላስከተለው ስጋት ቁርጠኝነቱን ነው ያሳየው። ይህ በመሰረቱ የነበረውን ማዕቀብ ነው ያራዘመው። ይህ ደግሞ ከአልቃይዳ ጋር የተሳሰረው አሸባብ በሁለቱም ሀገራት እንደሚንቀሳቀስና ስጋቱንም እንዳለ መሆኑን የሚያመላክት ይመስለኛል። ኤርትራ ከአካባቢው ራሷን ነጥላለች። ዓለም አቀፍ ኅብረተሰብ ሶማሊያ ውስጥ ያለውን እየደገፈ ነው። ዓለም አቀፍ ኅብረተሰብ ከኤርትራ መንግስት በኩል የዝንባሌ ለውጥ ይመጣል የሚል ተስፋ የያዘ ይመስለኛል። ያ ካልሆነና ያ መኖሩንም የሚያሳይ ግልጽ መረጃ ካልኖረ የተባበሩት መንግስታት ድርጅት የተለየ አቋም ይኖረዋል ብዬም አላስብም። በተባበሩ መንግስታት ድርጅት የኤርትራ ጉዳይ አስፈጻሚ አማኑኤል ጆርጆ የምክር ቤቱ ውሳኔ በኤርትራ ላይ ዳግም የተፈጸመ ኢፍትሃዊ ነው ሲሉ ተቃውመዋል። ያም ሆኖ የመንግስታቱ ድርጅት ትናንት ያጸናውን ውሳኔውን በመጪው ሚያዝያ ወር የኤርትራና ሶማሊያን ጉዳይ የሚከታተለው ኮሚሽን የሚያቀርበውን ዘገባ ተመልክቶ ዳግም ለመመርመር ቀጥሯል። ዶችቨለ በጉዳዩ ላይ ያነጋገራቸው የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኤርትራ ከአሸባብ ጋር መተባበሯን የሚያሳይ መረጃ ባልቀረበበት መድረክ ምክር ቤቱ ማዕቀቡን ማንሳት ነበረበት ነው የሚሉት። በትላንትና ሁለት አስራ አምስት ሀገሮች ያቀረቡትን ሪፖርት የተመለከትን እንደሆነ ኤርትራ ከአልሻባብ ጋር ትተባበራለች የሚለው ሀሳብ ምንም ተጨባጭ እንደሌለው አምነውበታል። እንደዛ ከሆነ በኤርትራ ላይ የተጫነው እገዳ መነሳት ነው የነበረበት። ሆኖም ይህ ጉዳይ እንዲቀጥል የሚፈልጉ ሀገሮች አሜሪካና ፈረንሳይን ጨምሮ ስለገፉበት እገዳው እንዲቀጥል ተወስኗል። እንደገና ከሶስት ወር በኋላ ስለሚታይ አብረን የምንመለከተው ጉዳይ ይሆናል። ምንም እንኳን የኤርትራ መንግስት መንግስት የሚቀርብበትን ክስ ቢያጣጥልም የመን ውስጥ እጁን ያስገባ ብቸኛ ሀገር እንዳልሆነ ከሱ የሚበልጡ ሀያልና ትላልቅ ሀገራት በሰፊው እንደሚሳተፉበት የጠቆሙት የአኬ ሲሌ እንዲህ ያለውን እገዳ የመንግስታቱ ድርጅት ሲያጸናም ያለምንም ምክንያት እንዳልሆነ አስረድተዋል። የመንግስታቱ ድርጅት ኤርትራ ላይ የጦር መሳሪያ እገዳውን ከጣለ ሰባት ዓመታት ተቆጥረዋል። በዚህ ጊዜ ውስጥ ማዕቀቡ ለአካባቢው መረጋጋት ምን ያህል አስተዋጽኦ አድርጓል ማለት ይቻል ይሆን? እንደገና ያኪሲሌ። ማዕቀቦች እንደሚመስለኝ መልእክት ያስተላልፋሉ እንጂ በራሳቸው የሚኖራቸው እርዳታ እጅግ ውሱን ነው። የጸጥታው ምክር ቤት ከሚመለከተው ሀገር ጋር ዓለም አቀፍ ህብረተሰብ በጉዳዩ ላይ ክፉኛ እንዳሳሰበው መልእክት የሚለዋወጥበት መንገድ ነው። ከማዕቀቡ በስተጀርባ መንቀሳቀሻ መንገዶች ምን ጊዜም አሉ። የሚፈለገውን መሳሪያ የሚያቀርቡም ይኖራሉ። ያም ሆኖ ግን ዓለም አቀፍ ህብረተሰብ እንዲህ ያለው ሀገር በአለም ደረጃ መነጠሉን የሚያመላክትበት ስልት ነው። የኤርትራ መንግስት ይ ጥያቄን ቁብ ሰጠው እንደሆነ እንጃ። በአካባቢው ላሉት እንደ ኢትዮጵያ፣ ሱዳን፣ ዩጋንዳና ለመሳሰሉት ሀገራት ይህ ጠቃሚ ተምሰሌታዊ መልእክት ነው። ኤርትራንም እንደ ኢጋድና የአፍሪቃ ህብረት ካሉ የአካባቢው ተቋማት አግልሏታል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ግን ኤርትራ የተነጠለች ሀገር አደለችም ነው የሚሉት። በቅድሚያ ኤርትራ የተነጠለች ሀገር አደለችም። ኤርትራ ከአሜሪካና እንዲሁም ከአንዳንድ ሀገሮች ጋር አለመግባባት ሊኖራት ይችላል። ይሄ ደግሞ ኤርትራ ፈልጋው ሳይሆን ጥቅማቸውን ለማስከበር ሲሉ የሚገፉበት ጉዳይ ስለሆነ ነው። በተረፈ ኤርትራ ከአብዛኞቹ ሀገሮች ጋር ጤናማ የሆነ የኢኮኖሚና የፖለቲካ ግንኙነት አላት። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ኤርትራ ላይ ያራዘመው የጦር መሳሪያ እገዳ እንጂ ሌላ አጠቃላይ ማዕቀብ እንዳልሆነ ተገልጿል።